በደቡብ ሱዳን 13 ቀናት በፊት የተጀመረ የፖለቲካ ግጭት ወደ ዘር ግጭት አምርቶ ብዙ ሕይወት እያጠፋ ነው። የምስራቅ አፍሪካ ሀገሮች መሪዎች ቀውሱ በሰላማዊ መንገድ እንዲያልቅ የፕሬዚዳንት ሳልቫኪር መንግስትም ከተቀናቃኛቸው ሪህ ማሻርና ቡድናቸው ጋር እንዲነጋገር ለማድረግ እየጣሩ ናቸው። በዩናይትድ ስቴትስ የደቡብ ሱዳን አምባሳደር ኤኪች ኮች ግጭቱ ቅዳሜ ዕለት ከ13 ቀናት በፊት ሲጀመር ምን ይዘት እንደነበረውና እንደምን እንደተቀጣጠለም አብራርተዋል። አዳነች ፍስሐዬ ነች ዘገባውን ያጠናቀረችው። በአዲስቱ ሀገር ደቡብ ሱዳን በፕሬዝደንት ሳልቫኪርና ምክትላቸው በነበሩት ሬክ ማቻር መካከል የተፈጠረው የሥልጣን ሽኩቻ የዘር ክፍፍል መቀስቀሱ አልቀረም። ፕሬዝደንት ኬር ከዲንቃ ዘር ሲሆኑ ሚስተር ማቻር ደግሞ የኑዌር ጎሳ አባል ናቸው። ከሁለት ሳምንታት በፊት ቅዳሜ በተደረገው የገዢው ፓርቲ የሱዳን ህዝባዊ ሐርነት ንቅናቄ ስብሰባ ላይ ግጭት ከተነሳበት ጊዜ አንስቶ በብዙ ሺህ የሚቆጠሩ ሰዎች ሳያልቁ እንዳልቀሩ የተባበሩት መንግስታት ድርጅት ባለሥልጣኖች ገልጸዋል። የደቡብ ሱዳን ርዕሰ ብሔር ባለፈው ሐምሌ ወር ላይ ከምክትል ፕሬዚዳንትነት ሥልጣናቸው የተባረሩት ሬህ ማቻር የመፈንቅለ መንግሥት ሴራ ጠንስሰዋል ሲሉ ይከሳሉ። ሚስተር ማቻር ግን ስልጣን ለመያዝ አልሞከርኩም በማለት አስተባብለዋል። ያም ሆነ ይህ ከአስሩ የደቡብ ሱዳን ክፍላተ ሀገር ግማሽ ወደሚሆኑት ግጭት ተስፋፍቷል። በአስር ሺዎች የሚቆጠሩ የሀገሪቱ ነዋሪዎች ሸሽተው ወደ ተባበሩት መንግስታት ድርጅት ቅጥር ግቢ ገብተው ተጠለዋል። የተባበሩት መንግስታት ድርጅት ሰባት ሺህ የነበሩት ሰላም ጠባቂዎችና ፖሊሶች ቁጥር ወደ አስራ አራት ሺህ ከፍ እንዲል ወስኗል። ፕሬዚደንት ኬርና ሚስተር ማቻር ለግጭቱ መፍትሄ ለማምጣት የመነጋገር ፍላጎት እንዳላቸው ገልጸዋል። ፕሬዚዳንቱ ካለምንም ቅድመ ግዴታ እነጋገራሉ ሲሉ፣ ሚስተር ማቻር ግን መጀመሪያ የታሰሩት ደጋፊዎቻቸው እንዲፈቱ ጠይቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ልዩ የደቡብ ሱዳን ልዕክት ሄልደ ጀንሰን በበኩላቸው ስለ ጉዳዩ ባደረጉት ጋዜጣዊ ጉባኤ ሲናገሩ ከሁሉም ወገኖች ሰብአዊ መብት የረገጹት ሁሉ ለፈጸሙት ወንጀል ተጠያቂ መሆን አለባቸው ብለዋል። ይህን መሰረት በማድረግም ፕሬዚደንት ኪር በጭካኔ ተግባር የተሳተፉት ሁሉ እንዲታሰሩና ተጠያቂ እንዲሆኑ ያቀረቡትን ጥሪ እደግፋለሁ፣ በተግባር ላይ እንዲውልም እንጠብቃለን ሲሉ ተናግረዋል። በዩናይትድ ስቴትስ የደቡብ ሱዳን አምባሳደር አኬች ኮች በሀገሪቱ ስላለው ሁኔታ ያብራራሉ። በመፈንቅለ መንግሥቱ ሙከራ ወቅት እዚህም እዚያም ግድያዎች ተፈጽመዋል። ይህም በዲሞክራሲያዊ መንገድ መረጋጋት ለማስፈን የሚደረገውን ጥረት የሚቀለብስ ነው። አሁን ግን በአብዛኞቹ የደቡብ ሱዳን አካባቢዎች ሁኔታዎች እየረገቡ ነው። መንግሥት በበኩሉ በመግባባት ላይ የተመሠረተ መፍትሄ ለማምጣት ቁርጠኛ ነው። የሱዳን ሕዝብና ሕዝባዊ መሪዎችም ከመንግሥት ጋር ተባብረው ሰላማዊ መፍትሄ ለማግኘት እየጣሩ ነው። የሃይማኖት መሪዎችም እንደዚሁ ዕርቅና ንግግር እንዲደረግ እየሠሩ ነው። የምሥራቅ አፍሪካ እህቶቻችንና ወንድሞቻችን እንደዚሁም ዓለም አቀፍ ማኅበረሰብ ሰላም ለማውረድ እየጣሩ ስለሆነ በደቡብ ሱዳን የተሻለ ቀን የሚመለስበት ጊዜ ሩቅ አይደለም የሚል ጠንካራ እምነት አለኝ። አምባሳደር ኮች የመፈንቅለ መንግሥት ሙከራ የተባለው ጉዳይ አጀማመር እንዴት እንደነበር ያብራራሉ Council ብሔራዊ የሐርነት መማክርት ስለ ቀጣዩ ምርጫ ፕሮግራም ለማውጣት በተሰበሰበበት ወቅት የተወሰኑ ሰዎች በተለይም ምክትል ፕሬዚደንት የነበሩት ዶክተር ሪያድ ማቻር የድርጅቱ መሪ ለመሆን ያደረጉት ሙከራ ሳይሳካ ሲቀር ስብሰባውን ረግጠው ለመውጣት ወሰኑ። ቅዳሜ ዕለት ከስብሰባው ከወጡ በኋላ በነገታው እሁድ አንዳንድ የዘቦቻቸው አባላት በመሣሪያና በጥይት ዴፖ ወይም መጋዘን ላይ ወረራ አካሄዱ። ከዚያ በኋላ እንደ ሰደድ እሳት መቀጣጠር ጀመረ። ምናልባት መፈንቅለ መንግሥት ለማካሄድ ተዘጋጅተው ነበር ማለት ነው። ነገር ግን በማቀነባበር ረገድ አልተሳካላቸውም። ስለሆነም ወደ ዘፈቀደ ግድያ እያመራ የኑዌሮች መነሳሳትንም አስከተለ። መጀመሪያ ላይ የዘር ግጭት አልነበረም። አሁን ግን የቀድሞ ምክትል ፕሬዚደንት ዶክተር ማቻር የዘር ገጽታ እንዲይዝ እያደረጉት ነው። የቀድሞው የደቡብ ሱዳን ምክትል ፕሬዝዳንት ሲያነሷቸው የነበሩት ጥያቄዎች ምን ነበሩ ለሚለው ጥያቄ ከሚያነሷቸው ነጥቦች አንዱ ዲሞክራሲ የለም የሚል እንደነበር አምባሳደር ጎች ጠቁመዋል። የቀድሞ ምክትል ፕሬዚደንት አንዳንድ ችግሮችን ያነሱ ነበር። እነሱም አንደኛው በኤስፒኤልኤም ማለትም በሱዳን ሕዝባዊ ሀርነት ንቅናቄ ዲሞክራሲ የለም የሚል ነው። በኤስፒኤልኤም ውስጥ ዲሞክራሲ ከሌለ የሀገሪቱ ምክትል ፕሬዚደንትና የድርጅቱ ምክትል ሊቀመንበር የነበሩ በመሆናቸው እሳቸውም የችግሩ አካል ነበሩ ማለት ነው። ሌላው ደግሞ ለፕሬዚደንትነት መወዳደር ይፈልጋሉ። የሱዳን ሕዝባዊ ሀርነት ንቅናቄ ህግ በማርቀቁ ተግባርም እሳቸው የተሳተፉበት ሕግ ፕሬዝደንት ሳልቫኪር ለሁለት የአምስት ዓመታት የሥራ ጊዜ እንዲያገለግሉ ይፈቅዳል። የመጀመሪያውን የሥራ ጊዜያቸውን አሁን ፈጽመዋል። አሁን ለሁለተኛ ጊዜ መቅረብ ይኖርባቸዋል። ሚስተር ማቻር ለፕሬዝደንትነት ለመወዳደር ከፈለጉ መብታቸው ነው፣ ነገር ግን የኤስፒኤልኤም ሊቀመንበር ይሆናሉ ማለት አይደለም። የሙስና ጉዳይም አንስተዋል። ነገር ግን የሀገሪቱ መንግሥት ገንዘብ ሰረቁ የሚባሉት ሰዎች እንዲመልሱት ለማድረግ ችግሩን ለመቋቋም ጠንክሮ እየሠራ ነው። የመንግሥት ገንዘብ ሰረቁ በሚባሉት ላይም ምርመራ እያካሄደ ነው። በዩናይትድ ስቴትስ የደቡብ ሱዳን አምባሳደር አያይዘውም የቀድሞ ምክትል ፕሬዚዳንት የሱዳን ሕዝባዊ ሀርነት ንቅናቄ ሊቀመንበር ለመሆን የሚያደርጉት ጥረት ካልተሳካ መፈንቅለ መንግሥት እንደሚያካሄዱ አመላክተው ነበር ይላሉ። በግጭቱ ስለ ተገደሉት ሰዎች ብዛት በተጨባጭ እንደማያውቁ ገልጸው ግጭቱ በቀጠለ ቁጥር ብዙ ህይወት በተለያዩ ቦታዎች እየጠፋ ነው። ብዙ የት እንደወደቁ ለማወቅ የማይቻልበት ሁኔታ ነው ያለው ብለዋል። በአኮቦ የተባበሩት መንግሥታት ድርጅት ሰላም ጠባቂዎች እንደተገደሉም ሳይጠቅሱ አላለፉም። አኮቦ ውስጥ ህንዳውያን የተባበሩት መንግሥታት ድርጅት ሰላም ጠባቂዎች ተገድለዋል። ሰራተኞቹ ለተገደሉበት የተባበሩት መንግሥታት ድርጅት እንዲሁም ለህንድና ለሞቱት ቤተሰቦች ሐዘናችንን እንገልጻለን። የምሥራቅ አፍሪቃ የኢኮኖሚ ትብብር በይነ መንግሥታትና ሌሎች የአካባቢው ሀገራት ባደረጉት የሰላም ጥረት መሠረት የደቡብ ሱዳን ፕሬዝደንት ካለምንም ቅድመ ግዴታ ስለ መፍትሄው ጉዳይ ከቀድሞው ምክትል ፕሬዝደንት ጋር ለመነጋገር ቃል ገብተዋል። ሪያህ ማቻርም ለንግግሩ ዝግጁ መሆናቸውን ቢገልጹም መጀመሪያ በእስር ያሉት ተከታዮቻቸው እንዲፈቱ ጠይቀዋል። አምባሳደር ኮች ታዲያ አስቀድሞ ቅድመ ግዴታ ማስቀመጥ ተገቢ አይደለም ይላሉ። አየሽ ችግር ገጥሞች ንግግር ለማካሄድ ዝግጁ ስትሆኚ፣ መጀመሪያ ላይ ቅድመ ግዴታ ማስቀመጥ አያስፈልግም። መንግሥት ከቀድሞ ምክትል ፕሬዝደንት ሪክ ማቻርና ቡድናቸው ጋር ካለምንም ቅድመ ግዴታ ለመነጋገር ዝግጁ ነው። በእርግጥ ሰዎች ታስረዋል። እነሱም የኤስፒኤልኤም አባላት በመሆናቸው ቤተሰብ ነን። ነገር ግን የታሰሩበት ምክንያት ስላለ ጉዳያቸው ተመርምሮ ጥፋት ከሌላቸው ይለቀቃሉ። ጥፋተኛ ከሆኑ ደግሞ ፍርዳቸውን ያገኛሉ። በእኔ አመለካከት የችግሩ አካል እንደ መሆናቸው መጠን የመፍትሔውም አካል መሆን ይኖርባቸዋል። ስለሆነም መጠናት ያለበት ጉዳይ ነው። ድርድሩ ሲጀመር ጉዳዩ ታይቶ የእነሱ አስተዋጽኦ የሚያስፈልግበት ሁኔታ ሊኖር ይችላል። ስለሆነም የመፈታቱ ጥያቄ መቅረብ ያለበት ከድርድሩ በፊት ሳይሆን በድርድሩ ወቅት ነው። በደቡብ ሱዳን መንግሥት በኩል እንደ አውሮፓ አቆጣጠር በ2015 ዓ ም የሚካሄደው ምርጫ ከመድረሱ በፊት ሰላምና መረጋጋት እንዲኖር እንደሚፈለግ አምባሳደሩ አስገንዝበዋል። መንግሥት ሰዎች በየአካባቢያቸው በሰላም ተመዝግበው ለምርጫው እንዲዘጋጁ እንደሚፈልግ አምባሳደር አኬች ኮች ጠቁመዋል። ማንኛውንም አይነት ችግር በሰላም ንግግር እንጂ በጠብመንጃ አፈሙዝ ለመፍታት መሞከር የለበትም ስለሆነም እየጠበቅን ነው ብለዋል። አምባሳደር ኮች በመጨረሻም ደቡብ ሱዳን ለዲሞክራሲ ዝግጁ መሆኗን ዓለም አቀፍ ማህበረሰብ እንዲገነዘብ ፈልጋለሁ። የቀድሞው ምክትል ፕሬዚደንት ግን የዲሞክራሲ መርሆችን የመመስረት ዓላማ የላቸውም። በ2015 ዓ ም በአውሮፓውያን አቆጣጠር ማለት ነው በሚደረገው ምርጫ ተወዳድረው ለማሸነፍም ሆነ ለመሸነፍ ትዕግስት እንዲኖራቸው ያስፈልጋል ብለዋል። ዘር ሳይለይ የደቡብ ሱዳን ልጆች ሁሉ እያለቁ ነው። ስለሆነም ሀገሪቱን ለመገንባቱ ተግባር ሙሉ ትኩረት መስጠት ይኖርብናል በማለት አስረድተዋል።